የዓለም አቀፍ ማህበረሰብ ድጋፍ በአስቸኳይ ካልደረሰ 10.2 ሚሊየን የሚሆኑ ኢትዮጵያውያን ከፊታችን ሚያዝያ አንስቶ የምግብ አቅርቦት እንደማይኖራቸው ይፋ ተደርጓል። የተባለው የዓለም አቀፉ ማህበረሰብ ምላሽ ምን ላይ እንደደረሰ የኢትዮጵያ መንግስት ወቅታዊ መረጃ አልሰጠም። በሌላ በኩል የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ አስተዳዳሪ ጌይል ስሚት ሰሞኑን በሰጡት አስተያየት መጪዎቹ ሁለት ሳምንታት ወሳኝ መሆናቸውን ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንም ኢትዮጵያ ውስጥ በድርቅ የተጎዱ አካባቢዎችን መጎብኘታቸውን እስክንድር ፍሬው ከዚያው ያስተላለፈው ዘገባ ይጠቁማል። ወደ ዝርዝር ዘገባውን ንለፍ። የአፍሪካ ህብረት የመሪዎች ጉባኤ ተጠናቋል። እንግዶችም ወደ የመጡበት ተመልሰዋል። 10.2 ሚሊዮን ኢትዮጵያውያንን ለመታደግ የቀረበው የእርዳታ ጥያቄ ምላሽ ግን እየተጠበቀ ነው። ለዚሁ ጉባኤ አዲስ አበባ የነበሩትን ዋና ጸሐፊውን ባንኪሙንን ጨምሮ የተባበሩት መንግስታት ድርጅት ልዩ ልዩ ተቋማት ኃላፊዎች የተገኙበትና በኢትዮጵያ ድርቅ ላይ ያተኮረው የሰሞኑ ውይይት ወቅታዊ ሁኔታዎች ይፋ የተደረጉበት ነበር። የአስቸኳይ ጊዜ የምግብ እርዳታ ለሚጠብቁ 10.2 ሚሊዮን ኢትዮጵያውያን ከሚያስፈልገው 1.4 ቢሊዮን ዶላር ወይም 25 ቢሊዮን ብር ውስጥ አብዛኛው አለመገኘቱም ተመልክቷል። ለአፍሪካ ህብረት የመሪዎች ጉባኤ የመጣውን የዩናይትድ ስቴትስ የልዑካን ቡድን የመሩትና በኢትዮጵያ ድርቅ ላይ ባተኮረው ውይይት ላይ የተሳተፉት የዓለም አቀፉ የልማት ተራድኦ ድርጅት ዩኤስአይዲ አስተዳዳሪ ጌል ስሚዝም ይህንኑ ነው ለቪኦኤ አብራሩት። ከሚያስፈልገው ገንዘብ ምን ያህሉ እንደተገኘ አሁን ልነግርህ አልችልም። ይፋ ካደረግነው የ97 ሚሊዮን ዶላር ጋር እንደገና ማስላት አለብን። ያወቅነው ነገር ቢኖር እንዲመጣ ጥሪ ከቀረበበት ወዲህ 46 ከመቶ የሚሆነው ድጋፍ መጥቷል። በአንድ በኩል ጥሪው ከቀረበ ረጅም ጊዜ ስላልሆነ በአጭር ጊዜ የተገኘው ምላሽ መጥፎ የሚባል አይደለም። ነገር ግን ቀደም ብዬ እንዳልኩት በፍጥነት ካልተገኘ የቀረው ጊዜ ውሱን ነው። ስለዚህ በደንብ ፈጥነን መንቀሳቀስ አለብን። የሚያስፈልገው ድጋፍ በጊዜ ካልደረሰ 10.2 ሚሊዮን ኢትዮጵያውያን ከመጪው ሚያዝያ ጀምሮ የሚበሉት እንደማይኖር በውይይቱ ተገልጿል። ከዚህ አንጻር የሚቀጥሉት ሁለት ሳምንታት ወሳኝ መሆናቸውን አስተዳዳሪዋ ተናግረዋልሌሎች ለጋሾችም ለኢትዮጵያ ድርቅ ምላሽ ከመስጠት አንጻር ውስጣዊ ውሳኔ ለማሳለፍ ሂደት ላይ መሆናቸውን ሰምተናል። የአውሮፓ ሕብረት ያንን ብሏል። ካናዳም እንደዚሁ ያንን እንከታተላለን እና ተስፋ የምናደርገው ተስፋ ላይ በመመካት ነው የምናገረው በጣም በሩቅ ግን አይሆንም እና በሚቀጥሉት ሁለት ሳምንታት ውስጥ ወደፊት የሚወስዱን የተወሰኑ የገንዘብ ድጋፍ ውሳኔዎችን እንሰማለን ብዬ ተስፋ አድርጋለሁ። ፈተናው ግን ምንድን ነው? ከሚፈለገው የእርዳታ መጠን ሰባ አምስት በመቶ ብቻ ብናገኝ እንኳን ጥሩ አይሆንም። ምክንያቱም ከምንፈልገው አጠቃላይ ድጋፍ መጠን ሰባ አምስት በመቶ ላይ ከቆምን የምግብ እርዳታ የማያገኙ ሰዎች የተመጣጠነ ምግብ የማያገኙ ህጻናት ይኖራሉ ማለት ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንም በድርቁ ምክንያት የ20072008 የመኸር ምርት 90 ከመቶ ወደ ወደመባትና በኦሮሚያ ክልል አርሲ ዞን ወደምትገኘው ዘዋይ ዱግዳ ወረዳ በመሄድ ጉብኝት አድርገዋል። ድርጅታቸው አስፈላጊውን እንደሚያደርግም ቃል ገብተዋል። የኢትዮጵያ ህዝብ ድርቁን መቋቋም ይችል ዘንድ የተባበሩት መንግስታት ድርጅት እርዳታ ለማድረግ ቁርጠኛ ነው። ለድርቅ ተጎጂዎች የሚያስፈልገው እርዳታ አጣዳፊ መሆኑ የተገለጸው የኢትዮጵያ ፓርላማ ለዚሁ ዓላማ የሚውል የ14 ቢሊዮን ብር ድጋፍ ማጽደቁ በተነገረ በጥቂት ሳምንታት ውስጥ ነው። ከሚያስፈልገው አጠቃላይ ድጋፍ አንጻር ይህ የገንዘብ መጠን እንዴት እንደሚሰላ ማብራሪያ አልተሰጠም። በጉዳዩ ላይ ተጨማሪ መረጃ ለማግኘት ያደረግኩት ጥረትም ለጊዜው አልተሳካም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ